የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን የሚተላለፍላችሁ የዛሬ ታህሳስ 19 2016 ዓ.ም ዝግጅታችን ጀመረ በሰብአዊ መብቶች ጥሰቶች የተሳተፉ ሊከሰሱ እንደሚገባ የሽግግር ፍትህ ባለሙያዎች ቡድን ምክር ሀሳብ አቀረበ። ለከባድ ዓለም አቀፍ ወንጀሎች ወይም ጉልህ የሰብአዊ መብት ጥሰቶች ላይ በከፍተኛ ደረጃ ተሳትፎ ያላቸው አጥፊዎች በቅድመ ሁኔታዎች ላይ የሚሰጥ ምህረትም ሊሰጥ እንደማይገባ የባለሙያዎች ቡድኑ በግልጽ አስቀምጠዋል። ቀደም ሲል የሰማችሁት የሽግግር ፍትህ ባለሙያዎች ቡድን አባል ቃልኪዳን ደረጀ ናቸው። በዚህ ጉዳይ ያጠናቀርነውን ዘገባ በአብይ እረስ ትሰሙታላችሁ። ከዚህ በተጨማሪም የትግራይ ክልል ዳግም ለአገር ውስጥና ለውጭ ጎብኚዎች ክፍት መደረጉን የአማራ ክልል ፍትህ ቢሮ በህዋት ምክንያት እስር ቤት ያለ የለም ማለቱን የተመለከቱና ሌሎች ዘገባዎችንም በምሽቱ ዝግጅታችን አካተናል። ሰላም ጤና ይስጥልን፣ እንደምን አመሻችሁ? አድማጮቻችንና ተመልካቾቻችን አስማማየኖ ነኝ። ምሽቱን ሳስተናግዳችሁ አመሻለሁ። ለዓለም ዜናዎቹ ደግሞ ስመኝሽ ቆየ አብራኛለች። እንዲሁም ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርናል። የምሽቱ ዋና አዘጋጅ ቆንጅታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁን ትቆዩ ከወዲህ ጋብዛለሁ። አሁን ለዓለም ዋና ዋና ዜናዎች ወደ ስመኝ ሽምራቸሁ በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ኮንጎ ምርጫው እንዲደገም የቀረበውን ሀሳብ ውድቅ አደረገች፣ በሜዲትራኒያን ባህር ላይ በትናንሽ ጀልባዎች የሚጓዙ ፍልሰተኞች ቁጥር እየጨመረ ነው እና ሀማስ በግብጽ የቀረበውን ሀሳብ ለማጤን ወደ ካይሮ ያቀናል የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። ባለፈው ሳምንት በኮንጎ የተካሄደውን ምርጫ የተከታተሉ ታዛቢዎች በምርጫው ሂደት በርካታ የሕግ ጥሰቶች ታይተዋል ማለታቸውን ተከትሎ አወዛጋቢ የምርጫ ውጤቶች በተመዘገቡባቸው አካባቢዎች ምርጫው እንዲደገም ተቃዋሚዎች ያቀረቡትን ጥያቄ የሀገሪቱ መንግስት ውድቅ አድርጓል። ታህሳስ 10 በተካሄደው አጠቃላይ ሀገራዊ ምርጫ እስካሁን ይፋ የተደረጉ ውጤቶች ፕሬዚዳንት ፌሊክስ ሺሴኬዴ እየመሩ መሆናቸውን የሚያሳይ ቢሆንም በድምፅ አሰጣጥና አፈጻጸም ዙሪያ በርካታ ችግሮች መኖራቸውን የሚገልጹት ተቃዋሚዎች ውጤቱ እንዲሰረዝ ጠይቀዋል። ይህ ውዝግብ በምስራቅ የሀገሪቱ አካባቢዎች በጸጥታ ችግር የምትናወጠውን ኮንጎ የበለጠ ወደ አለመረጋጋት እንዳያመራት ተሰግቷል። የፕሬዝዳንትና ምክር ቤት አባላትን ምርጫ በዋናነት በገለልተኝነት የታዘበው የኮንጎ ካቶሊክና ፕሮቴስታንት ቤተ ክርስቲያን ጥምረት ባወጣው አዲስ ሪፖርት በተለያዩ ምርጫ ጣቢያዎች ውስጥ የተከሰቱ አምስት ሺ አርባ ሁለት ጥሰቶች ሪፖርት እንደደረሰው አስታውቋል። ከነዚህ ውስጥ ስልሳ በመቶ የሚሆኑት የድምፅ አሰጣት ሂደቱን ያስተጓጉሉ ነበሩም ብሏል። ቡድኑ አክሎ የህግ ጥሰቶቹ በምርጫ ውጤቶቹ ላይ ተጽዕኖ ሊያሳድሩ ይችላሉ ሲልም አመልክቷል። ምርጫውን ያስተባበረው የሀገሪቱ ብሔራዊ ምርጫ ቦርድ ኮሚሽን አጠቃላይ ውጤቱን በተቀመጠለት ቀነ ገደብ መሰረት እንደ አውሮፓውያን አቆጣጠር ታኅሣሥ 31 ይፋ እንደሚያደርግ የሚጠበቅ ሲሆን እስካሁን በተሰበሰበው ውጤት ፕሬዚዳንት ሴሼኬዲ ከ18 ተወዳዳሪዎቻቸው በልጠው እየመሩ መሆናቸውን ያሳያል። ኮሚሽኑ ድምጽ ከተሰጠባቸው 75969 የምርጫ ጣቢያዎች ውስጥ እስካሁን ይፋ መድረግ የቻለው ከ46422 ጣቢያዎች የተገኙ ውጤቶችን ብቻ መሆኑም ተገልጿል። ከፈረንጆቹ ገና በኋላ የአየር ሁኔታ እየተሻሻለ መምጣቱን ተከትሎ ወደ ጣሊያን ባህር ዳርቻ የሚደርሱ ፍልሰተኞች ቁጥር እየጨመረ መምጣቱን የጣሊያን የሀገር ውስጥ ሚኒስትር ትላንት ያወጣው መረጃ አመልክቷል። ከጣሊያን የባህር ዳርቻዎች የሚደርሱ ፍልሰተኞች ቁጥሩ የአየር ሁኔታ እየተሻሻለ በመምጣቱ ከገና ወዲህ በድንገት በከፍተኛ ደረጃ ጨምሮ መታየትን የሀገር ውስጥ ሚኒስትሩ መረጃን ያመለከተው ባለፉት አራት ቀናት ውስጥ ብቻ ከ1500 በላይ ስደተኞች መመዝገ መዝገባቸውንም ሚኒስቴር መስሪያ ቤቱ አስታውቋል። ከፍተኛ ቁጥር ያላቸው ፍልሰተኞች የተመዘገቡት ከትላንት በስቲያ ረቡዕ ሲሆን በዕለቱ ጣሊያን ባህር ዳርቻ ላይ የደረሱት ሰዎች ቁጥር 723 መሆኑ ተገልጿል። አብዛኞቹ ፍልሰተኞች ከቱኒዚያ በ130 ኪሎ ሜትር ርቀት ላይ በምትገኘው ላምፔዱሳ ደሴት ማረፋቸውም ተመልክቷል። የበጎ አድራጎት ድርጅቶች የሚያንቀሳቅሷቸው በርካታ የነፍስ አድን መርከቦችም ከገና በዓል ጀምሮ በመቶዎች የሚቆጠሩ ስደተኞች ሰራተኞችን በማዕከላዊ ሜዲትራኒያን ባህር ታድገዋል። በገና ምሽት በተካሄደው የመጀመሪያው የነፍስ አድን ስራ የባህር ጠባቂዎች ማዕከላዊ ሜዲትራኒያን ባህር ላይ የሶስት ዓመት ህጻንን ጨምሮ 118 ታዳጊዎችን ማዳን ችለዋል። የኤስኦኤስ ሜዲትራኒያን ቡድን በበኩሉ ከትላንት በስቲያ 244 ሰዎች ማዳኑን ገልጿል። በተባበሩት መንግስታት የስደተኞች መርጃ ድርጅት ወይም ዩኤንኤችሲአር እንደገለጸው ከ2023 መጀመሪያ ጀምሮ 260622 ሰዎች የሜዲትራኒያንን ባህር አቋርጠው ከሰሜን አፍሪካ አውሮፓ ደርሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ለአዲሱ አመት ባስተላለፉት መልእክታቸው በዚህ ሳምንት የሚያበቃው የአውሮፓውያኑ 2023 ዓ ም በከፍተኛ ስቃይ፣ ብጥብጥና የአየር ንብረት ቀውስ የተሞላ አመት ነበር ሲሉ ተናገሩ። መጪው የ2024 በጋራ ልናሳካቸው የሚገቡ ተግባራትን ለማከናወን መተማመንና ተስፋ የምንገነባበት አመት ሊሆን ይገባል ሲሉም አሳስበዋል። ዋና ጸሐፊው አክለው አስቀድሞ የተቀረጸ የቪዲዮ መልእክታቸው ሰብአዊነት ስቃይ ውስጥ ነው፣ አለማችን አደጋ ውስጥ ናት ሲሉ በአለም ዙሪያ እየተካሄዱ ያሉ ግጭቶችን አስታውሰዋል። 2023 እጅግ ሞቃታማ ዓመት ሆኖ የተመዘገበ ነበር ያሉት ጉተርዥ ሰዎች እያደገ በመጣው ድህነትና ረሃብ እየተደቆሱ ነው፣ ጦርነቶችን በቁጥርና በአስከፊነታቸው በርክተዋል ብለዋል። ይሁን እንጂ ጣት መቀሰርና ጠመንጃ የትም አያደርሱም ያሉት የመንግስታቱ ድርጅት ዋና ጸሐፊ፣ ሰብአዊነት በጣም ጠንካራ የሚሆነው በአንድ ላይ ስንቆም ነው የሚለውን መልእክት ያጎሉ ሲሆን፣ አለም በሀገራትና በማህበረሰቦች መካከል መርዝር እየረጨ ነው ያሉትን ያሉትን ጥላቻና ማግለል ለማስወገድ አብሮ እንዲቆመም ጠይቀዋል። የመንግስታቱ ድርጅት ለዓለም ሰላም ለዘላቂ ልማትና ለሰብአዊ መብት መታገሉን እንደሚቀጥልም አስረግጠው በመናገር መልካም አዲስ ዓመት ተመኝተዋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በዩናይትድ ስቴትስ የሚገኘው የሜይን ግዛት የውጭ ግንኙነት መስሪያ ቤት ኃላፊ ሼና ቤሎስ የአሜሪካ የቀድሞ ፕሬዚዳንት ዶናልድ ትራምፕ በግዛቲቱ ውስጥ ፓርቲያቸውን ወክለው በመጪው ምርጫ ለመወዳደር ሊያደርጉት ለነበረው የቅድመ ምርጫ ፉክክር አግደዋቸዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ትራምፕ በድጋሚ ለዋይት ሃውስ ለመወዳደር ብቁ ናቸው ወይ የሚለውን ይወስናል ተብሎ በሚጠበቅበት በዚህ ወቅት ዲሞክራቷ ቤሎስ በተናጠል እርምጃ በመውሰድ የመጀመሪያዋ የምርጫ አስፈጻሚ ሆነዋል። ቤሎስ ትራምፕን ያገዷቸው የዩናይትድ ስቴትስ ህገ መንግስት ላይ የተቀመጠውን የአመፅ አንቀጽ በመጥቀስ ነው። ውሳኔውን ተከትሎ የትራምፕ ምርጫ ዘመቻ ባወጣው መግለጫ የቤሎስን ውሳኔ ለሜይን ግዛት ፍርድ ቤቶች በማቅረብ ይግባኝ እንደሚጠይቅ አስታውቋል። መግለጫው በሰማያዊ ግዛቶች ውስጥ የሚገኙ ዲሞክራቶች በግዴለሽነትና ህገ መንግስታዊ ባልሆነ መንገድ የፕሬዝዳንት ትራምፕን ስም ከምርጫ በማስወገድ የአሜሪካ መራጮችን መብት እየገደቡ እንደሆነ የገለጸ ሲሆን የምርጫ ስርቆት ሙከራ ሲደረግና የአሜሪካ ህዝብ የመምረጥ መብት ሲነፈግ እያየን ነው ብሏል። የቤሎስ ውሳኔ የተላለፈው በዚህ ወር መጀመሪያ ላይ በኮሎራዶ ግዛት ጠቅላይ ፍርድ ቤት ትራምፕ በግዛቱ በሚካሄድ ምርጫ እንዳይሳተፉ ያሳለፈውን ብይን ተከትሎ ነው። በእስራኤልና በሐማስ መካከል የሚካሄደውን ጦርነት ለማስቆም ግብጽ ያቀረበችውን የሰላም ሀሳብ ለማጤን። የሐማስ ከፍተኛ ባለስልጣናት ዛሬ አርብ ካይሮ ይገባሉ ተብሎ ይጠበቃል። ግብጽ ያቀረበችው በሶስት ደረጃ የተከፋፈለ እቅድ ሐማስ እንደ አውሮፓውያን አቆጣጠር ታሳስ ሰባት ባደረሰው ጥቃት የወሰዳቸውን ታጋቾችና በእስራኤል የተያዙ የፍልስጤም እስረኞች እንዲለቀቁ የተኩስ አቁም ስምምነት እንዲደረግና ልሂቃንን ያቀፈ የፍልስጤም መንግስት ተመስርቶ ከጦርነቱ በኋላ ጋዛን እንዲያስተዳድር ጠይቋል። ሐማስና በእስራኤል ውስጥ እየተዋጋ መሆኑ የሚገለጸው እስላማዊ ጅሃድ ቡድንም እቅዱን መመልከታቸው ተዘግቧል። ይህ በእንዲህ እንዳለ የእስራኤል ጦር አርብ እለት በሰሜን ማዕከላዊና በደቡብ ጋዛ ሐማስ ላይ ያነጣጠረ የአየር ድብደባና የምድር ዘመቻ ማካሄዱን ቀጥሏል። በማዕከላዊ ጋዛ የሚገኙት ኡሴራትና ማጋዜ የስደተኞች መጠለያ ጣቢያዎች ሌሊቱን መመታታቸውንም ነዋሪዎች ገልጸዋል። ቡሬጂ በተሰኘ ሌላ መጠለያ ጣቢያም ከፍተኛ ድብደባ መድረሱ ተገልጿል። በተለይ በደቡባዊው ከሃን ዩኒስ ከተማ ከፍተኛ ውጊያ መካሄዱ የተገለጸ ሲሆን ሐሙስ ማታ በአንድ መኖሪያ ቤት ላይ ያረፈ የእስራኤል ቦምብ ስምንት ፍልስጤማውያንን መግደሉን የስትር አመልክቷል። በተመሳሳይ የእስራኤል ታንኮች ቡሬጂ ከተማ አቅራቢያ የታዩ ሲሆን ሐማስ የእስራኤል ታንኮችንና ወታደሮች ኢላማ ሲያደርግ የሚያሳይ ምስል ለቋል። ሆኖም ሮይተርስ የምስሉን ትክክለኛነት ማረጋገጥ እንዳልቸ እንደተቻለ ገልጿል። የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባወጣው ሪፖርት በጋዛ ሰርጥ የተጠናቀረው ውጊያ ተደጋጋሚ የመገናኛ መንገዶች መቆራረጥ፣ የመንገድ መዘጋትና የነዳጅ እጥረት ለሰብአዊ ተግባራት ከፍተኛ ችግር እያስከተሉ መሆኑን ገልጾ አስጠንቅቋል። በሌላ በኩል በዌስት ባንክ የእስራኤል ጦር ሐማስን በገንዘብ ይረዱ ነበሩ በተባሉ ሰዎች ላይ ያነጣጠረ ጥቃት ሐሙስ ዕለት ማካሄዱን ገልጿል። የእስራኤል መከላከያ ኃይል ባወጣው መግለጫ በዌስት ባንክ ባካሄደው ዘመቻ ሀያ አንድ ሰዎችን በቁጥጥር ስር መዋሉንና በአስር ሚሊዮኖች የሚቆጠር የእስራኤል ገንዘብ መያዙን አመልክቷል። እስራኤል ከዩናይትድ ስቴትስ ጋር በመሆን በአሸባሪነት የፈረጀችውን የሐማስ ቡድን ለማጥፋት ዘመቻዋን አጠናክራ በቀጠለችበት በዚህ ወቅት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መነጋገራቸውንና ከቀጠናውና ከዓለም አቀፍ አጋሮች ጋር በመሆን ዘላቂ ተኩስ አቆም ለማምጣት እንዲሰሩ ማሳሰባቸው ማቀባቸው ተዘግቧል። በመጨረሻም ቱርክ ከእስላማዊ መንግስት ጋር ግንኙነት አላቸው ያለቻቸውንና ጥቃት ለማድረስ ሲያሴሩ እንደነበር የገለጸቻቸውን ሀያ ዘጠኝ ሰዎች በቁጥጥር ስር መዋሏን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ ያርኪያ ዛሬ አርባ አስታወቁ። ሚኒስትሩ ኤክስ በመባል በሚጠራው የማህበራዊ መገናኛ ሚዲያ ላይ ባጋሩት ጽሁፍ ዘመቻ ጀግኖች ሰላሳ ሰባት በተሰኘ እንቅስቃሴ የተያዙት ተጠርጣሪዎች ኢስታንቡል በሚገኙ አብያተ ክርስቲያናትና ምኩራቦች ላይ ጥቃት ለመሰንዘር አቅደው እንደነበር እንደነበር ገልጸዋል። የደህንነት ምንጮችን ጠቅሶ የዘገበው አናዶሎ የተሰኘ የቱርክ የመንግስት የዜና አገልግሎት በበኩሉ ከ29 እስረኞች ጋር ግንኙነት አላቸው ተብለው የተጠረጠሩ ሌሎች ሶስት ሰዎችም በዘመቻቸው መያዛቸውን ዘግቧል። ሶስቱ ግለሰቦች የእስላማዊ መንግስት አባል መሆናቸውንና አንካራ በሚገኘው የኢራቅ ኤምባሲ ላይ ጥቃት ለማድረስ ሲዘጋጁ መያዛቸውንም ዘገባው ጨምሮ አመልክቷል። በጥቅምት ወር መጀመሪያ የኩርድ ታጣቂዎች በአንካራ የመንግስት ህንጻ አቅራቢያ ቦምብ ካፈነዱ በኋላ ባለስልጣናት በእስላማዊ መንግስትና እና በኩርድ ታጣቂዎች ላይ የሚያካሂዱትን ዘመቻ አጠናክረው ቀጥለዋል። አድማጮች ለሰአቱ የያዝ ናቸው፣ ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ። ስመኝ የቆየ ለዓለም ዜናዎቹ በጣም አመሰግናለውኝ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬን የታህሳስ 19 2016 ዓ ም የምሽቱን ዝግጅታችን ነው። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት፣ በምስልና ድምፅ ቅንብር ሲሲ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብረውን በምሽቱ አሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በሰብአዊ መብት ጥሰቶች የተሳተፉ ሊከሰሱ እንደሚገባ የሽግግር ፍትህ ባለሙያዎች ቡድን ምክር ሀሳብ አቅርቧል። ክሱ መታየት ያለበትም አዲስ በሚቋቋም ልዩ ፍርድ ቤት ነው ሲልም ቡድኑ ዛሬ በሰጠው ጋዜጣዊ መግለጫ አሳስቧል። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ ያለው በኢትዮጵያ ሊተገበር ለታቀደው የሽግግር ፍትህ እስከ ፖሊሲ ዝግጅት ያሉ ተግባራትን የማከናወን ኃላፊነት ተሰጥቶት ህዳር 2015 ዓ.ም የተቋቋመው 13 አባላት ያሉት የባለሙያዎች ቡድን የህዝብ ምክክርና ግብዓት የማሰባሰብ ሂደቶችን አጠናቆ ዛሬ ሪፖርት አውጥቷል። ቡድኑ በሁሉም ክልሎችና የከተማ አስተዳደሮች አከናወንኳቸው ባላቸው 58 ህዝባዊ እና ሌሎች 22 መድረኮች የሰብአዊ መብቶች ጥሰቶች ተጎጂዎች ላይ አተኩሮ ሁሉንም የማህበረሰብ ክፍሎች ያካተተ የግብአት ማሰባሰብ ምክክር መደረጉን አብራርቷል። በስምንት የፖሊሲ አማራጮች ላይ በተደረገው ምክክር አብዛኞቹ ተሳታፊዎች የደገፏቸው እና አቋም የወሰዱባቸው ዋና ዋና ግኝቶችንና ምክር ሀሳቦችንም ይፋ ያደረገ ሲሆን ከነዚህም መካከል የወንጀል ተጠያቂነት ጉዳይ እንደሚገኝበት አመልክቷል። ጉልህ የሆኑ ጥሰቶች ላይ ያተኮረ የክስ ሂደት ሊኖር እንደሚገባ ግብአቶቹን መነሻ አድርጎ የገለጸው የባለሙያዎች ቡድኑ ከፍተኛ ተሳትፎ እንደነበረባቸው በሚረጋገጥ ሰዎች ላይ ክስ ሊመሰረት እንደሚገባ እንደሚያሳስብ የቡድኑ አባል ቃል ኪዳን ደረጀ ተናግረዋል። አብዛኞቹ ተሳታፊዎች ከፍተኛ ተሳትፎ ባላቸው አጥፊዎች ማለትም ጠንሳሾችን፣ ትእዛዝ የሰጡ፣ ያቀዱ፣ የመሩ ከፍተኛ ኃላፊነት ኖሮባቸው ኃላፊነታቸውን ባለመወጣታቸው ምክንያት ጉዳት እንዲደርስ ያደረጉ አጥፊዎች ላይ ያተኮረ የክስ ሂደት ሊኖር ይገባል ብለዋል። በዚህ መሰረት የባለሙያ ቡድኑ ከሽግግር ፍትህ ግብና ከወንጀል ተጠያቂነት አላማና ግብ አንጻር እንዲሁም ከሀገራችን ነባራዊ ሁኔታን ጋር በሚመጋገብ አግባብ የወንጀል ተጠያቂነቱ በከፍተኛ ደረጃ ተሳትፎ ባላቸው አጥፊዎች ላይ ሊሆን ይገባል ብለናል። በዚህ ረገድ የአጥፊዎችን የተሳትፎ ደረጃ በአግባቡና በግልጽ መወሰን አስፈላጊ መሆኑ ከትእዛዝ ውጭም ሆነ በራሳቸው ፍላጎት ወንጀሎችን አቅደው ውጤቱን ተቀብለው የፈጸሙ ሰዎችም ከፍተኛ ደረጃ አጥፊዎች ያላቸው ማዕቀፍ ውስጥ ሊካተቱ እንደሚገባ አመላክተናል። ክሱ አዲስ በሚቋቋም ልዩ ፍርድ ቤት መከናወን እንዳለበትም መክረዋል። ተሳታፊዎች በተደጋጋሚ ያነሷቸውን ባሉን ተቋማት ባሉን ፍርድ ቤቶች የተአማኒነት፣ የነፃነት፣ የገለልተኝነት ስጋቶችን ሊቀርፍ በሚችል አግባብ የፍርድ ሂደቱን መቅረጽ አስፈላጊ ነው። ስለሆነ ክሶችን የመስማት ውሳኔ የመስጠት እና የተጠያቂነት ተግባራትን ስራ የሚያከናውን አዲስ ነፃና ገለልተኛ ፍርድ ቤት እንዲቋቋም ማድረግ፣ በስራዎቹ ሂደትም አግባብነት ያላቸውን የውጭ ባለሙያዎች ባለሙያዎችን መሰረታዊና ትርጉም ባለው መጠን እንዲሳተፉ ማድረግ ተገቢ ነው ብለናል። የክስ ሂደቱም በአዲስ የአቃቤ ሕግ ተቋም መመስረት እንዳለበት ቃል ኪዳን አክለው ገልጸዋል። አብዛኞቹ ተሳታፊዎች የምርመራና የክስ ስራዎችን አሁን ካለው የአቃቤ ህግ ተቋማት ውጪ ሌላ የምርመራና ክስ ሂደቶችን የሚያስተባብር ልዩ የአቃቤ ህግ ተቋም በማቋቋም የፖሊስና የአቃቤ ህግ ባለሙያዎችን በመመደብ ሊከናወን ይገባል ብለዋል። የባለሙያ ቡድኑም በህዝብ ዘንድ አመኔታና ቅቡልነትን ለማግኘት ብቃትና ልምድ ያላቸው ባለሙያዎችን በተገቢው መንገድ የሚለይ ልዩ የአቃቤ ህግ ተቋም ማቋቋም ይገባል ብለናል። ተቋሙ በስራው ሂደት አግባብነት ያላቸው የውጭ ባለሙያዎችን መሰረታዊና ትርጉም ባለው መልኩ እንዲሳተፉ ማድረግ ይገባል ብለናል። ሌላው የሽግግር ፍትህ አካል የሆነው እውነት የማፈላለግና የእርቅ ተግባር በሁሉም ጉልህ የሰብአዊ መብት ጥሰቶች ላይ ሊተገበር እንደሚገባም ሪፖርቱ አሳስቧል። ይህም የተፈጸሙ ወይም ተፈጽመዋል የሚባሉ የበደል ትርክቶችና መሰል ችግሮች እልባት ሊያገኙ በሚችሉበት መንገድ መከናወን እንዳለበት የምክክሩ ተሳታፊዎች ማንጸባረቃቸውን ጠቅሷል። እውነት የማፈላለግና የእርቅ ተግባራትም አዲስ በሚቋቋም ገለልተኛና ተቀባይነት ያለው የሀቅ አፈላላ ጸጥታ ኮሚሽን አማካኝነት ሊከናወኑ እንደሚገባ ተገልጿል። ኮሚሽኑ ሲቋቋም የውጭ ባለሙያዎችን ማካተት እንደሚኖርበትም ቃል ኪዳን ደረጀ ተናግረዋል። በሪፖርቱ የተመለከተው ሌላው የሽግግር ፍትህ አምድ በቅድመ ሁኔታ ላይ የተመሰረተ ምህረት ሲሆን ይህም አዲስ በሚቋቋመው ሀቅ አፈላላጊ ኮሚሽን መመራት እንዳለበት ተመልክቷል። ከፍተኛ የወንጀል ተሳትፎ አላቸው የሚባሉ አካላት በዚህ መካተት እንደሌለባቸውም የቡድኑ አባል ቃል ኪዳን ደረጀ አጽንዖት ሰጥተዋል። ለምረት ብቁ የሚያደርጉና የማያደርጉ መስፈርቶችም በግልጽ በህግ ሊደነገጉ እንደሚገባ እንዲሁም ለከባድ ዓለም አቀፍ ወንጀሎች ወይም ጉልህ የሰብአዊ መብት ጥሰቶች ላይ በከፍተኛ ደረጃ ተሳትፎ ያላቸው አጥፊዎች በቅድመ ሁኔታዎች ላይ የሚሰጥ ምህረትም ሊሰጥ እንደማይገባ የባለሙያዎች ቡድኑ በግልጽ አስቀምጠዋል። ለተጎጂዎች የሚደረግ ማካካሻን የሚመለከተው የሽግግር ፍትህ ሂደትም በሀቅ አፈላላጊው ኮሚሽን እንዲመራ የምክክሩ ተሳታፊዎችን ሀሳብ መነሻ በማድረግ የባለሙያዎች ቡድኑ መክሯል። የሽግግር ፍትህ ሂደቱ ከየትኛው ጊዜ ይጀመር በሚል ከቀረቡ አምስት አማራጮች ውስጥ ለክስ ጉዳይ ከ1987 ዓ ም ጀምሮ፣ ለእውነት ማፈላለግ እርቅ ማስፈንና ማካካሻ ጉዳይ ግን መረጃና ማስረጃ እስከተገኘበት ጊዜ ድረስ የሚለው አማራጭ ተቀባይነት ማግኘቱ ተብራርቷል። ከሕዝብ የተገኙ የተባሉ ግብአቶችን መነሻ በማድረግ ሀገራዊ የሽግግር ፍትህ ፖሊሲ የማዘጋጀት ስራው በአራት ሳምንታት ውስጥ እንደሚጠናቀቅ የባለሙያዎች ቡድኑ አባልና አስተባባሪ ዶክተር ታደሰ ካሳ ተናግረዋል። ለሽግግር ፍትህ የፖሊሲ ዝግጅት ግብአቶችን ሲያቀርቡ ከነበሩ የሲቪል ማህበረሰብ ድርጅቶች አንዱ የሕግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አምሃ መኮንን እስካሁን ያለውን ሂደት አድንቀው በወንጀል ተጠያቂነት ዙሪያ ፖሊሲው ሊኖረው ይገባል ባሉት ይዘት ላይ ሀሳባቸውን አካፍለዋል። ተጠያቂነት ሲም ጉዳይ ስናስብ እንግዲህ ተጠያቂ የሚሆኑ ሰዎች በሲቪል አስተዳደሩ የሚሆኑ በወታደራዊ አስተዳደር ውስጥ ከፍተኛ ኃላፊነት ላይ ያሉ ሰዎች ሊሆኑ ይችላሉ። ከዚህ አንጻር ተጠሪነቱ ለምሳሌ የካቢኔ አባል በሆነ አቃቤ ህግ መስሪያ ቤት ይህን ስራ ማካሄድ ይቻላል ወይ፣ ተአማኒነት ሊኖራል ወይ የሚል ትልቅ ጥያቄ እናነሳለን ያስነሳል በተመሳሳይ ሁኔታ ተጠሪነቱ ለጠቅላይ ሚኒስትሩ በሆነ የፖሊስ አደረጃጀት በህዝብ ዘንድ ተቀባይነት ያለው ገለልተኛ የሆነ የወንጀል ምርመራ ማካሄድ ይቻላል ወይ የሚል ትልቅ ጥያቄ እናነሳለን። ስለዚህ እነዚህ ነገሮችም በተለይ የፖሊሲ አማራጮቹ ለውይይት በቀረቡ ጊዜ እኛም በተገኘንባቸው መድረኮች ላይ ከህዝብ ዘንድ በጣም በተደጋጋሚ የተነሱ ጥያቄዎች ናቸው እና ምናልባት የፖሊሲ ሰነዱ ይህንን ግምት ውስጥ ያስገባ ይሆናል። ስለዚህ በተቻለ መጠን ከአስፈጻሚው ተጽዕኖ ነፃ የሆነ የወንጀል ምርመራና የወንጀል ክስ ተቋም እንዲፈጠር እድል የሚፈጥር ፖሊሲ ይወጣል ብለን ነው የምናስበው። የምናበረታታውም ያ እንዲሆን ነው። ተቋማዊ ማሻሻያ ስለሚያስፈልጋቸው ተቋማትም የባለሙያዎች ቡድኑ በዛሬው ሪፖርቱ ላይ ምክር ሀሳብ አቅርበዋል። በሽግግር ፍትህ ሂደቱ ላይ የሚኖሩ የሕግ ክፍተቶችን ለማጥበብ ከዓለም አቀፍ ሕግ አንጻር ተጨማሪ የሕግ ማዕቀፍ ሊቀረጽ እንደሚገባም ሪፖርቱ አሳስቧል። ተጠያቂነትን የሚያሰፍን፣ እውነትን ለማውጣትና ለእርቅ የሚሰራ እንዲሁም ተጎጂዎችን የሚክስ የሽግግር ፍትህ ተግባራዊ እንዲደረግ የተለያዩ ሀገሮችና ተቋማት ጥሪ እያሰሙ ነው። የኢትዮጵያ መንግስት በየጊዜው የሚነሱ ግጭቶችን በውይይት በመፍታትና በመላ አገሪቱ ሰላምና ጸጥታን በማስፈን ለሽግግር ፍትህ አፈጻጸም ምቹ ሁኔታ መፍጠር እንደሚገባው የኢትዮጵያ ሰብዓዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ቢሮ ትናንት በጋራ ባወጡት ሪፖርት ጠይቀዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። ቀደም ሲል የተከታተላችሁት የዕለቱን አብይ እረስ ነበር። አሁን ደግሞ የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት ወቅት ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው ተይዘው ከነበሩ ሰዎች አንዳቸውም እስር ቤት አይደሉም ሲል የአማራ ክልል ፍትህ ቢሮ አስታውቋል። ከመቶ በላይ የትግራይ ተወላጆች ለሶስት ዓመታት ታስረው ይገኛሉ በሚል ከአንድ የሰብአዊ መብት ተሟጋች ቡድን የተሰማው መረጃ የተሳሳተ ነው ሲልም የክልሉ ፍትህ ቢሮ የስራ ኃላፊዎች ለቪኦኤ ተናግረዋል። ከፌዴራሉ መንግስት ጥያቄ ከቀረበ ክሳቸው ሊቋረጥ እንደሚችልም ኃላፊ ጠቁመዋል። የፍትህ ሚኒስቴር ምላሽ ለማግኘት ያደረግነው ጥረትም አልተሳካም። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አዘጋጅተዋል። የአማራ ክልል ዛሬ የሰጠው ምላሽ መነሻው ሂዩማን ራይትስ ፈርስት የሚባል የመብት ተሟጋች ቡድን በሰሜን ኢትዮጵያው ጦርነት ወቅት ከህወሀት ጋር ግንኙነት እንዳላቸው ተጠርጥረው የታሰሩ ከአንድ መቶ በላይ የትግራይ ተወላጆች ከፕሪቶሪያው የሰላም ስምምነት በኋላም እንደታሰሩ ናቸው ሲል የሰጠው መግለጫ ነበር። የአማራ ክልል ፍትህ ቢሮ የወንጀል ዘርፍ ምክትል ኃላፊ ዶክተር አያሌው አባተ ቢሻው ለአሜሪካ ድምፅ በሰጡት ማብራሪያ ከመቶ በላይ የተባለው ትክክል እንዳልሆነ ተናግረዋል። በዚህ ልክ የተያዙ ሰዎች ካሉ ቼክ አርጉ ብዬ ማጣራቶች አልኩት መጠን ሀያ ሰዎች እነዚህ ሀያ ሰዎች መዝገቡ የሚታወቀው ነፋሲል ታምራት በሚል ነው። የተከሰሱበት ወንጀል የሽብር ወንጀል ነው። ጎንደር አካባቢ በነበረው ዘመቻ ወቅት ሲታይ ከጥር እስከ ሐምሌ ሁለት ሺህ አስራ አራት ባለው ጊዜ ውስጥ ማለት ነው። ከአሸባሪ የህዋት ቡድን ጋር በነበረው ጦርነት የሽብር ቡድኑን ዓላማ ለመሳካት በጎንደር አካባቢ ለተለያዩ ቦታዎች ላይ በመንቀሳቀስ በአካባቢ ያለውን የመከላከያ ሰራዊትና ሌሎች የመንግስት የጸጥታ አካላትን ወታደራዊ እንቅስቃሴ እየተከታተሉ በሽብር ቡድኑ አመራሮችና አባላት የተለያዩ መረጃዎችን በመስጠት የሽብር ቡድኑ ተልእኮ ለመፈጸም ሲንቀሳቀሱ ነበረ። ስለሆነ የሽብርተኛ ጋር ሲተባበሩ ስለነበር የሽብር ወንጀልና ሕገወጥ ወጥ የጦር መሳሪያ ማዘዋወር በሚል ነበረ በሀያ ሰባት ዜሮ ሶስት ሁለት ሺህ አስራ አምስት ክስ የቀረበላቸው። ከተፈረመ አመት ያለፈው የፕሪቶሪያው ስምምነት ፌዴራል መንግስቱ ህወሓትን ከሽብር መዝገብ እንደሚፍቅ እንደሚጠቅስ ሂማን ራይትስ ፈርስት አስታውሶ ከድርጅቱ ጋር ግንኙነት ነበራቸው የተባሉ እስረኞችም መፍታት እንደነበረባቸው ያመለክታል። ስለ ጉዳዩ የተጠየቁት ዶክተር አያሌው መልስ ሰጥተዋል። በፕሪቶሪያ መነሻነት ፖለቲካሊ የፌዴራል መንግስቱ ጥያቄውን መነሻ አድርጎ በሚያቀርበው ጥያቄ መሰረት የምንሄድ ነው የሚሆነው አሁን እኛም በፍትህ ቢሮ የምናየው ጉዳዩን የሀያ ተከሳሽ ሰዎች ጉዳይ አድርገን ነው። ከፕሪቶሪያው ስምምነት በኋላ መፈታት ሲኖርባቸው ይህንን መወሰን ያለበት የፌዴራሉ መንግስት ነው ነው። እስኪ ግልጽ ያድርጉልኝ እዚህ ጋር። አሁን እኛ ከፌዴራል መንግስትም ከማንም ሰው በዚህ ልክ የተከሰሱ ሰዎች እንዲለቀቁ ተብሎ የቀረበልን ፎርማል የሆነ መደበኛ ጥያቄ የለም። ስምምነቱን የፈረመው የፌዴራል መንግስት ስለሆነ ከፌዴራል መንግስት በኩል እንደዚህ አይነት ጥያቄ ቢቀርብ ሊታይ ይችላል፣ የሚፈቱበት አግባብ ሊኖር ይችላል ነው እያሉ ያሉት? አዎ ይሄ ይሄ የሚሆንበት ግን አለው ጥያቄ ከዛ ለፍ ተቀረበ ምንም ችግር የለውም የሚሆን ነው። ከህወሓት ጋር ባልተገናኘ ጉዳይ በሌሎች ወንጀሎች የተጠረጠሩ ካሉ ግን ተጠያቂነቱ ይቀጥላል ብለዋል ዶክተር አያሌው። ህገወጥ የጦር መሳሪያ ይዞ ሲንቀሳቀስ የነበረው ሰው ከህዋት ጋር ግንኙነት ይኑረውም አይኑረውም በሌሎች ወንጀሎች ተጠያቂነቱ ይቀጥላል። ህዋት ጋር በተገናኘ ያሉ ነክሰቶችን በሚመለከት ብቻ ነው ምናልባት ጉዳዩ ቀሪ ሊሆን የሚችለው። ከሀያዎቹ ተከሳሾች አስራ ሁለቱ በአካል ስላልቀረቡ መዝገባቸው መዘጋቱንና በእርሳቸው አባባል ሁኔታዎች ሲፈቅዱ እንደገና ሊከፈት እንደሚችል የገለጹት ዶክተር አያሌው ሌሎቹም ጉዳያቸውን በውጭ እንደሚከታተሉ ተናግረዋል። የሽብር ወንጀል ዋስ ስለማይከለከል ግማሾቹ በዋስ ሆነው ነው የሚከራከሩት። ማረም ያለም ያለ ሰው የለም። በዚህ አሁን በምነግረህ ራሱ በሀያ ሰዎች ጉዳይ ማለት ነው። የተሟጋቹ ድርጅት ምክትል ዳይሬክተር አቶ መብርሂ ብርሃነ ክልል ውስጥ ታስሯል የሚሏቸው ሶስት አይነት መሆናቸውን ከዚህ ቀደም ገልጸውልን ነበር። አንደኞቹ በክርክር ሂደት የሚገኙ ናቸው። ማለትም ገሚሶቹ በሌሉበት ጉዳያቸው እየታየ የሚገኝ እንደዚሁም ታስረው ዋስትና ተከልክለው በማረሚያ እየተመላለሱ የሚከታተሉ በአንድ ቡድን ውስጥ ልንከታቸው እንችላለን። ሁለተኛው ምድብ ደግሞ የተፈረደባቸው ናቸው። ክስ ቀርቦባቸው እስከ ሀያ አንድ አመት የተፈረደባቸው እስረኞች አሉ። ሶስተኛው ደግሞ ያለምንም ክስና ፍርድ ያለምንም የሕግ ሂደት የአደራ እስረኛ በሚል ጭምር ታስረው የሚገኙ ናቸው። በእነ ፋሲል ታምራት የሚጠራ የክስ መዝገብ በክልሉ ፍርድ ቤቶች ከሚገኙት ስድስት መዝገቦች አንዱ ነው የሚለው ሂዩማን ራይትስ ፈርስት፣ በሌሎች አምስት መዝገቦች ደግሞ በርከት ያሉ ተከሳሾች ይገኛሉ ብለዋል። ስድሳ የሚሆኑ ሌሎች የትግራይ ተወላጆች ያለ ክስ ታስረው ከቆዩ በኋላ ካለፈው አመት ጥቅምት ወዲህ ደብዛቸው ጠፍተዋል ሲልም ድርጅቱ ከስሷል። የፍትህ ቢሮው ዶክተር አያሌው አባተ ቢሻው በበኩላቸው የተደራጀ አቤቱታ ይቅረብልን ብለዋል። የመብት ተሟጋች ድርጅቱ በዋናነት ማለት ነው፣ ይህንን ጥያቄ ለሚመለከተው አካል ማቅረብ ይጠበቅበታል። ዳታውም ትክክለኛ ዳታ መሆን አለበት። እኛ አሁን በመዝገብ የያዝናቸውን ጉዳዮች ነው ትክክለኛ ዳታ አድርገን የምናየው፣ በፍትህ ቢሮ ማለት ነው። ማስረጃ ስላላቸው እንዲህ አይነት ማስረጃዎች ካሉት ማስረጃዎች ይዞ እኔ ጋር ብንገናኝ እና ቢሮ ላይ ጉዳዮች ናየው የጋራ መፍትሄ መፈለግ እንችላለን። ይህ መብት ተሟጋችም ሆነ የግለሰቦች ቤተሰብ ወይም ተወካይ ይዘውት ይቅረቡ እና አሰራሩ በፈቀደ እና ሁኔታዎች በፈቀዱ መጠን ይህን ማጣራት ኃላፊነት አለብን እና የተፈጸመው ምንድን ነው ምን ስታተስ ላይ ያለ ጉዳዩ የሚለውን ነገር አጣርተን ማብራሪያ መስጠት እንችላለን። ስለ ጉዳዩ ከፍትህ ሚኒስቴር ቃል አቀባይ በስልክና በአጭር የጽሑፍ መልእክት ምላሽና አስተያየት ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ለሁለት ዓመታት በጦርነት ውስጥ የቆየው የትግራይ ክልል ዳግም ለአገር ውስጥና ለውጭ ጎብኚዎች ክፍት መሆኑን የኢትዮጵያ ቱሪዝም ሚኒስቴር አስታውቋል። ትናንት ሐሙስ በመቀለ ከተማ በተካሄደው የቱሪዝም ዳግም ማስጀመሪያ መርሃ ግብር ላይ የተገኙት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ዘርፉን ዳግም ለማስጀመር ቅርሶች፣ አገልግሎት ሰጪ ተቋማትና የትራንስፖርት አገልግሎቶች ዝግጁ መሆናቸውን ለአሜሪካ ድምፅ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በበኩላቸው የቱሪዝም እንቅስቃሴ ዳግም መጀመሩ የክልሉ ሰላም እንዲያጠናክር ያግዛልን ብለዋል። በቱሪዝም ዘርፍ የተሰማሩ አካላትም የቱሪዝም ዘርፉን በሚገባ ለማንቀሳቀስ ለአገልግሎት ሰጪ ተቋማትና ባለሙያዎች ሙያዊ ስልጠናና የገንዘብ ድጋፍ እንደሚያስፈልግም ገልጸዋል። ሙልጌታ ጽበሀ በጉዳዩ ተከታዩን ዘገባ ልኳል። ቀደም ሲል በኮቪድ-19 ቀጥሎም በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የቆየው የትግራይ ክልል የቱሪዝም እንቅስቃሴ በመቀለ ከተማ በተካሄደ ይፋ ስነ ስርዓት ዳግም መጀመሩ ነው የተነገረው። በፕሪቶሪያ የተፈረመውን የሰላም ስምምነት ተከትሎ በፌዴራሉ የቱሪዝም ሚኒስቴር እና በክልሉ መንግስት የተካሄደው ጥናት ደግሞ ለትግራይ ቱሪዝም መጀመር መነሻ መሆኑ ተገልጿል። ይህ ደግሞ በቱሪዝም ዘርፉ በተሰማሩ የክልሉ ነዋሪዎች ዘንድ ተስፋ ፈንጥቋል። አቶ ረዳይ ተስፋይ በክልሉ ባስጎ ኝነት የተሰማሩ ባለሙያ ናቸው። ላለፉት አራት ዓመታት በክልሉ የቱሪዝም እንቅስቃሴ ስላልነበርም በቱሪዝም ዘርፍ ተሰማርተው ከነበሩት ባለሙያዎች አብዛኞቹ ዘርፍ እንዲቀይሩ ተገደዋል ብለዋል። ቱሪዝም ዳግም መጀመሩ ግን ተስፋ እንደሰጣቸው ገልጸዋል። ዳግም ማስጀመር ፕሮግራሙ ጥሩ ነው። ለማንኛውም ግን እንደኔ ብዙ ስራዎች አሉ። ምክንያቱም ምንድነው አንደኛ በጎና ጎን እየተሰሩ እንዳለ ያውቃለሁ፣ ግን በሰፊው መስራት ያለባቸው ተሳትፎ የነበራቸው ሰዎች ወደ ስራ ማስመለስ የስልጠናም የግንዛቤ ማስጨበጫ ስራዎችም እነዚህ እነዚህን ከህብረተሰቡና ከአካባቢ አስተዳደር ብዙ የሚሰሩ ስራዎች አሉ። ዳግም ማስጀመረው ፕሮግራም ግን ጥሩ ነው። ለምን ተወሰኑ ዘርፍ የነበረ ሰዎች ተስፋ ይኖሯቸዋል። ዳግም ወደ ስራችን እንመለሳለን ብለው ተስፋ የሚያደርጉበት ሁኔታ ስለሚኖር በዛ ባህር ከውጭም ከውስጥም ያሉ ቶሮ ኦፕሬተሮችም ይሁን ቱሪስቶችም የተወሰነ መልኩ ትግራይን እንደ መዳራሻቸው አድርጎ የሚቀርጹበት ሁኔታ ይፈጠራል ብዬ አምናለሁ። ይህም ሆኖ ግን በጦርነቱ ምክንያት የተጣሉና የተቀበሩ ተተኳሾችን የማጽዳት ስራ መከናወን እንዳለበት አቶ ረዳይ አሳስበዋል። በአክሱም ከተማ የሚገኘው ሮማዲ የተባለ ሆቴል ባለቤት የሆኑት አቶ ምዑዝ አብርሃ በበኩላቸው በጦርነቱ ወቅት አንድ የሆቴላቸው ሰራተኛ መገደሉን አውስተዋል። ላለፉት ዓመታት ዋና ስራችን ሆቴሉን መጠበቅ እንጂ አገልግሎት መስጠት አልነበረም፣ በማለት ተናግረዋል። የቱሪዝም ስራው በይፋ መጀመሩ ተስፋ ሰጪ ነው ያሉት አቶ ምዑዝ አገልግሎት ሰጪ ተቋማት ግን ሊደገፉ ይገባል ብለዋል። ሞትቬት እንዲያደርገን በተስፋ እየጠበቅን ያለነው ብዙ ነገሮች አሉብን። የጎደልብን የባንክ ዕዳ አለብን፣ የባንክ ዕዳ መስካከል አለብን። እዳ እንዴት አድርጋ ትከፍላለህ? ሶስት ዓመት ተኝተ ቆይተ በውጊያ ላይ ተጠምደን የነበረ አገር እንደገና ወለድ ምናምን ክፈል ሲሉ የትኛው ነው ወለድ ነው የምንከፍለው አሁን ወይስ ቱሪዝም ለማንቀሳቀስ ስለዚህ ሁለቱም በጣም አስጨንቆ ነው ያለን የቤቱ አንዳንድ ነገሮች እድሳት ያስፈልገዋል ፈርኒቸር መቀየር አለበት እነዚህ እነዚህ ነገሮች ለማስተካከል የግድ ብር ያስፈልጋል ተጨማሪ ብድር ያስፈልገናል ያለው ብድርም የመራዘም እና አንዳንድ ነገሮች ኮሚኒኬሽን የሚያስፈልጉ ነገሮች ሞቲቬት የሚያደርጉ ነገሮች መንቀሳቀስ አለበት ለሰራተኞች ስልጠና መውሰድ አለባቸው ምክንያቱም ሰራተኞቹ በሞራል ተጎድተዋል ማንም ሰው እየገፋፋን ነው የምናሰራው ያለን ከተማ በተካሄደው የትግራይን ቱሪዝም ዳግም የማስጀመር መርሃ ግብር ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በክልሉ በጦርነቱ ወቅት ቅርሶችና አገልግሎት ሰጪ ተቋማት እንደወደሙ ገልጸዋል። የቱሪዝም እንቅስቃሴ ዳግም መጀመሩ ለክልሉ ካለው ኢኮኖሚያዊ ጥቅም በተጨማሪ ሰላሙ ዘላቂ እንዲሆን አስተዋጽኦ እንዳለውም ተናግረዋል። ትግራይ ውስጥ ያሉ ችግሮች ስራ ማጣት አለ። የትግራይ ህዝብ ጠንካራ ሰራተኛ ህዝብ ነው፣ ግን ለረሃብ መጋለጥ ሳይኖርበት፣ ሲሪየስ የረሃብ ችግር አለ። የወጣቶች ስደት አለ። ለህሉናው የታገለ ወጣት ሳይቀር ለስደት መዳረግ የጀመረበት ሁኔታ አለ። የቱሪዝም ኢንዱስትሪውን እንዲነቃቃ ማድረግ ይህንን ችግር ከመፍታት አንጻር ብቻ ሳይሆን የተጀመረውን የሰላም እንቅስቃሴ ጥልቀት እንዲኖረው፣ ስፋት እንዲኖረው ከማድረግ አንጻር ትልቅ ትርጉም ስላለው የአካባቢውን ሰላም በማጠናከር የአካባቢ ሰላም በማጠናከር ደግሞ የኢትዮጵያንም ሰላም የማጠናከር ሂደት ትልቅ አካል እንደሆነ ተገንዝበን፣ ቱር ኦፕሬተሮች ፋይላችሁ ውስጥ ትግራይ ማስጎብኘት ሰርዛችሁት እንደነበረ መገመት ይችላለሁ። ፈጥናችሁ አስገቡት። ጠቅላይ ሚኒስትር አብይ አህመድ የሚመሩት ገበታ ለትውልድ የተሰኘ ፕሮጀክት አካል የሆነው የትግራይ ክልል ገርዓልታ የመዝናኛ ለውጭ ግንባታ እንቅስቃሴው በሐውዜን አካባቢ መጀመሩም አቶ ጌታቸው ረዳም አስረድተዋል። ጠቅላይ ሚኒስትሩ ያቀረቡት ሀሳብ መመስረት ማድረግ ቀደም ብሎ እንኳ መጀመር ነበረበት። በአሁኑ ኦልሞስት እንቅስቃሴው ተጀምሯል። ያን አካባቢ የቱሪስት መዳረሻ ቦታዎች ለመገንባት የተጀመረ እንቅስቃሴ ያሉት የቱሪዝም ሚኒስትር ዴታ ስለሺ ግርማ በበኩላቸው ቅርሶች፣ አገልግሎት ሰጪ ተቋማትና የትራንስፖርት አገልግሎቶች በክልሉ ዝግጁ በመሆናቸው በክልሉ ቱሪዝም ዳግም እንዲጀመር መወሰኑን ገልጸዋል። በአሁኑ ሰዓት በእኛ እምነት ትግራይ ውስጥ ነገር አልታ መቀሌ ውስጥ የሚገኙ የተለያዩ ቤተመንግስቶች መንግስቶች አክሱም ሐውልትና ክልሉ የሚገኙ የተለያዩ ገዳማትና አብያተ ክርስቲያናት፣ ነጃሺ መስጂድ፣ ሌሎቹም ጭምር በትግራይ ክልል ውስጥ በአሁኑ ሰዓት የአገር ውስጥም የውጭም እንግዶች ቢመጡ እንግዶቹ ማየት የሚችሏቸው የቱሪስት መስህቦች እንዳሉ፣ ማራኪ እንደሆኑ በሰራነው ጥናትና አስተስመንት ማረጋገጥ ችለናል። በሁለተኛ ደረጃ እንግዶች ወደ ትግራይ ክልል መጥተው የሚመገቡባቸው የሚያርፉባቸው እንደ ሆቴል፣ ሎጅ፣ ሬስቶራንቶች ምግብና መጠጥ አቅርቦትም ጭምር የሚያገኙባቸው መኖሩን ለማረጋገጥ ጥረት አድርገናል። ከዚህ ቀደም የማነቃቂያ ስልጠና የሚያስፈልጋቸው፣ እድሳት የሚያስፈልጋቸው የተወሰኑ የአገልግሎት ሰጭ ተቋማት በአሁኑ ሰዓት አገልግሎታቸውን ከፍተው እንግዶች ለመቀበል ተዘጋጅተዋል ማለት ነው። በእርግጥ አሁንም ወደፊትም እንደ ሚኒስትር መስሪያ ቤት ደግፈን ወደ አገልግሎት ለማምጣት ከፍተኛ ጥረት የሚጠይቁ የወደሙ ሎጆችም ጭምር እንዳሉ ታዝበናል። ለሁለት ዓመታት የተካሄደው የሰሜን ኢትዮጵያ ጦርነት ተከትሎ ዜጎቻቸው ወደ ትግራይ እንዳይጓዙ ማሳሰቢያ ካወጡ የተለያዩ የውጭ ሀገራት መካከል አሁንም ማሳሰቢያ ያላነሱ ይገኛሉ። የአሜሪካ ድምፅ ስለዚህ ጉዳይ የጠየቃቸው የቱሪዝም ሚኒስትር ዴኤታ ስለሺ ግርማ የጉዞ ክልከላው ማሳሰቢያ ያወጡ ሀገራት ደግመው እንዲያዩት የዲፕሎማሲ ስራው እንደሚቀጥል ተናግረዋል። የጀመርነውን የውጭ ሀገር ኤምባሲዎችን የትራቭል ባን እንዲያነሱ የምናደርገውን ጥረት ይበልጥ አጠናክረን ቀጥለን ለውጥ እናመጣለን የሚል እምነት አለ በኛ በኩል። እንግዲህ ከዚህ ቀደም በተለያዩ ቦታዎች ሞክረን ዩኖ ኤምባሲዎች የራሳቸውን ሚሽን በመላክ አካባቢዎችን መጥተው በማየት ያስተካከሏቸው እንደነበሩት ታዝበናል። እሱን በአሁኑ ሰዓትም ያስተካክላሉ የሚል እምነት አለ ባሰብ ነው። ልክ ግን የውጭ ሀገር ኤምባሲዎች የትራቭል ባኖችን አንስተው የሀገራቸው ዜጎች ለኢንቨስትመንትም ለጉብኝትም እንዲመጡ ሙሉ በሙሉ ፈቃደኞች ሆነዋል ማለት አልችልም። በአክሱም ከተማ የሚገኘው የአውሮፕላን ማረፊያ በጦርነቱ ወቅት ጉዳት የደረሰበት ሲሆን በጥገና ስራ ላይ መሆኑ ተገልጿል። ይህም ለቱሪዝም እንቅስቃሴው አጋዥ እንደሚሆን ሚኒስትር ዴታው አስታውቀዋል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ከ30 በላይ ሰዎች ከህግ ውጭ ታስረዋል ሲሉ ነዋሪዎቹ ለአሜሪካ ድምጽ ተናግረዋል። ሀዲያ ሚዲያ ሀውስ የተባለውን የዩቲዩብ ማህበራዊ ብዙሃን መገናኛ ባለቤትና መስራች ጨምሮ በተለያዩ የሙያ ዘርፎች የተሰማሩ ሰዎች ካለፈው ሳምንት ጀምሮ በሆሳና በሾኔ እና እንዲሁም በጎን ቦራ ከተሞች ታስረው እንደሚገኙ ነዋሪዎቹ ለአሜሪካ ድምፅ ገልጸዋል። የሀዲያ ዞን ሰላምና ፀጥታ መብሪያ በበኩሉ የታሰሩት በአካባቢው ግጭትና ውከት እንዲነሳ በማሰብ ብጥብጥ የፈጠሩ ተጠርጣሪዎች ናቸውም ብሏል። በሕግ የሚፈለጉ 37 ሰዎች በፍርድ ቤት ትእዛዝ ታስረው እንደነበረ ለአሜሪካ ድምፅ የገለጹት የመምሪያው ኃላፊ አቶ ሳሙኤል ሽጉጤ 13ቱን መለቀቃቸውንም አስታውቀዋል። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልከዋል። በሃዲያ ዞን የሆሳዕና ከተማ ነዋሪ መሆናቸውን የተናገሩትና ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠየቁ አንድ አስተያየት ሰጪም የሃዲያ ዞንና የማዕከላዊ ኢትዮጵያ ክልል የሰመስታደር መቀመጫ በሆነችው ሆሳና እንዲሁም በሾንና በጎንቦራ ከተሞች የዘፈቀድ እስር መበርታቱን ተናግሯል። ካለፈው ሳምንት አንስቶ በአጭር ጊዜ ውስጥ ከሰላሳ በላይ ሰዎች ተይዘዋል። በተለይም የወጣቶች እስር ተበራክተዋል ብሏል። እኛ ጋር አንደኛ ችግር በጣም ጎላ ብሎ ሊቀረፍ ያልቻለ ነው ያልተቻለ ጉዳይ ነው። በጣም ረጅም ጊዜ ሆኗል። ሰዎቹ አንደኛ ያው እንግዲህ የውሳና ከተማም ያለው እንደ ሾኒ አካባቢ ያሉ ሰዎች ቢያንስ ሰላሳ በላይ የሆኑ ሰዎች ያለምንም ምክንያት የታስተዋሉ በዚህ በደሞዝ ምክንያት በጣም የደሞዝ ችግሩን በዚህ ዲፊሲት ላይ ያስገቡ ሰዎችን ደግሞ ለይቶ እንዳይታሰር ፍርድ ቤት ውስጥ ነው እንኳን ተሰጥቶ ቢሆኔ የምን ልበል እና የህግ በላይነት እንዳይከበር ያደርጋል። አንድ ሰው ቢሰርቅ አይታሰርም፣ እንትን አይደረግም፣ ምክንያት የአን ያጠፋው ግለሰቡን አይጠይቁም። እንደዚ ነገሮች በጣም ጎልቶ ይታያል እኛ አካባቢ። ስለዚህ ያንን ጉዳይ መንግስትም ያው ጣልቃ ገብቶ እንዲፈታ የሚናገሩ ሰዎችን ያው በማይታወቅ ምክንያት እየታሰሩ ነው ያሉት። የታሰሩት ወጣቶች በዞኑ አለ የሚሉትን ብልሹ አሰራር፣ በተለይም አድላው አሰራር የሚነቅፉ ናቸው ሲሉም አስተያየት ሰጪው ተናግሯል። የእነሱ መታሰር ብቻ ማታ የሚንሳላ የቤታችሁ ተሰብሮ እንግዲህ የታሰሩ ሰዎች በልጆች በሚስቶች ፊት ላይ እየተገረፉ እየተቀጠቀጡ ነው የሚታሰሩት። በጣም የፖሊስ አያያዝ ራሱ በጣም ሰብዓዊ ያልሆነ ድርጊት እየተፈጸመ ያለ ነው እና ያለ አግባብ የሰው ሰብዓዊ መብት ዲሞክራሲ፣ የሚባል ነገር ምንም ጭላንጭል የሌለ ሪያ ነው። እኛ ስለ መብት እንኳን ብትናገር በቃ አትችለው። የታሰሩትም የታሰሩትን እኩልነትና ፍትሐዊነትን የሚሰብኩ ሀሳቦችን በማንሸራሸራቸውና ተጠያቂነት እንዲረጋገጥ የሚጠይቁ ጽሑፎችን በማጋራታቸው ነው ሲል ተናግሯል። ከታሰሩት ውስጥ አንዱ በዋቸሞ ዩኒቨርስቲ የአንትሮፖሎጂ መምህርና ሀድያ ሚዲያ ሐውስ የተባለም የዩቱብ ማህበራዊ ብዙን መገናኛ ባለቤትና መስራች መለስ አብርሃም እንደሆነም አስተያየት ሰጪው ጠቅሰዋል። እሳቸው የታሰሩትም የተለያዩ ይዘቶችን በተለይም የአፈር ማዳበር አቅርቦት እጥረትና የመንግሥት ሠራተኞች ደሞዝ በወቅቱ እንዲከፈል የሚጠይቁ ሐሳቦችን በማጋራታቸው እንደሆነም አስተያየት ሰጪው ያምናሉም። በዚሁ የተነሳ የዞኑና የክልሉ መንግስት እንደሚፈልጋቸውና ማስፈራሪያና ዛቻ ሲደርስባቸው እንደነበረ አቶ መለሰ የራሳቸው ባለፈው ሳምንት ለአሜሪካ ድምፅ ተናግረዋል። በዋናነት በሃድያ ዞን አሁን አሁን ላይ ደግሞ ከማዕከላ ኢትዮጵያ ክልል መንግስትም ከፍተኛ ተጽዕኖ ይደርስብናል። ይህም ምንድን ነው? ምን እንደሰራ ምን ጥፋት እንዳጠፋን እንኳን ሳይታወቅ ወይም ጥርም ሳያወጡ ባገኙን ቦታ አፍሶ ያስራሉ። እኔ ከበፊት ሁለት ጊዜ ታስሬያለሁ። አንድ ጊዜ ለአምስት ወር፣ ሁለተኛ ጊዜ ደግሞ ለሁለት ወር ያለ ፍርድ ቤት ትእዛዝ ተይዤ ያለ ፍትህ ሰባት ወር ታስሬ ነው የወጣሁት። አሁን ደግሞ ሰሞኑን ወንድሞቻችን እየታሰሩ ነው። እኛም እየተፈለግን ቤት እንዳንቀመጥ አካባቢያችን እንዳንኖር ተደርገን ተሰደን ያለ ነው። ስማቸው እንዳይጠቀስ ጠየቁ። ሌላ አስተያየት ሰጪም ተከታዩም ብሏል። አሁን ስንት ሰው ታሰር የምለን ሾኔ ከተማ ላይ በጣም ብዙ ናቸው። ጎንቦራ ላይም በጣም ብዙ ናቸው። ከሰላሳ በላይ ናቸው ማለት ነው። የውሳና ሁለቱ ሳይጨመር ማለት ነው። ሰላሳ አራት አካባቢ እንዲሆኑ ነው። በጣም ብዙ ናቸው። አሁን ማረሚያ ገብተዋል። እንደውም ከከተማ ወደ ማረሚያ እንዲገቡ ተደርጓል ማለት ነው። የሀዲያ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሳሙኤል ሽጉጤ ግን የዘፈቀደ እስር እየተካሄደ ነው በሚል የሚቀርበውን ትችት አይቀበሉትም። ሆሳና፣ ጎንቦራና ሾኔ አካባቢ ላይ አሁን በምትላቸው አይነት የታሰሩ ሰዎች የሉም። በተለይ ጎንቦራ ላይ አንድም ሰው ስለመታሰሩ መረጃ የለኝም። ሆሳና አካባቢ ላይ በማህበራዊ ሚዲያ ጸብ ቀስቃሽ የሆኑ ግጭትን የሚፈጥሩ በብሔርን ከብሔር የሚያጋጭ ሃይማኖትን ከሃይማኖት የሚያጋጩ መረጃዎችን ያሰራችሁ ግለሰቦች የተጠረጠሩ በፍርድ ቤት ትእዛዝ፣ ያለ ፍርድ ቤት ትእዛዝ ሳይሆን በፍርድ ቤት ትእዛዝ የታሰሩ አሉ። ያው ሙሳና አካባቢ ላይ አሁን እንደኛ በዞን እና በከተማ አስተዳደሩ አራት ተጠርጣሪዎች አሉ። እነዚህም ቢሆን የተያዙት በፍርድ ቤት ትዕዛዝ ነው። በአካባቢው ግጭትና ሁከት እንዲነሳ ብጥብጥ የፈጠሩ ተጠርጣሪዎች በፍርድ ቤት ትዕዛዝ ታስረዋል ሲሉም ለአሜሪካ ድምፅ ተናግረዋል። በሕግ የሚፈለጉ ሰላሳ ሰባት ሰዎች መታሰራቸውና አስራ ሶስቱ መለቀቃቸውንም ኃላፊው አስታውቋል። በምስራቅ ባደዋቸው ውስጥ ቄረንሶ አካባቢ ለእኛ ለከንባታ ዞን አጎራባቸው የሆኑ ቀበሌያት አካባቢ ላይ በቅርብ ጊዜ ከአላባ ሾኔ ሶዶና አርባ ምንጭ የሚወስድ የፌዴራል መንገድ በመዝጋት ዘረፋ ሲያካሄዱ የነበሩ ከመንግስትና ከግል ተቋማት ጥበቃዎች ላይ መሳሪያ እየነጠቁ በተጨማሪ ጸጥታ ለማስከበር ከሄዱ ፖሊሶች ጭምር መሳሪያ ነጥቀው ዘረፋ እያካሄዱ ያሉ፣ ሌላው ትምህርት ቤት አካባቢ ትምህርት እንዳይጀመር በአካባቢው አፍ መፍቻ ትምህርት አትሰጡም በሚል ትምህርት ቤቶች አካባቢ ወደ አምስት ትምህርት ቤቶች እንዲዘጉ ያደረጉ በተጨማሪ በአካባቢ ያለው የመንግስት መዋቅር ስራ እንዳይሰራ ያደረጉ ፀረ ሰላም ኃይሎች ስለመኖር ቁጥራቸው በክልሉ ሰላምና ጸጥታ ቢሮ ጭምር ተገምጥሞ ግብረ ኃይል ተዋቅሮ የማስከበር ስራ ሆሳዕና ላይ በማህበራዊ ሚዲያ ጋር ተያይዞ አራት ናቸው። እዚህ የዛሬውን መረጃ አልወሰድኩኝም። ወደ ሰላሳ ሶስት አካባቢ ከነበሩት አስራ ሶስት አካባቢ መለቀቃቸውን መረጃ ወስጃለሁ። አሁንም በፍርድ ቤት ማደኛ እየተፈለጉ ያሉት ዛሬ የገቡ ይኖራሉ። የማዕከላዊ ኢትዮጵያ ክልል ፕሬዚዳንት እንዳሻውጣ ሰው ከሁለት ሳምንታት በፊት በአንድ ህዝባዊ ስብሰባ ላይ ሲናገሩ የሀዲያ ዞንን ጨምሮ በተለያዩ አካባቢዎች የሚገኙና የመንግስት ባለሥልጣናት ሥራቸውን እንዳይሰሩ ያደርጋሉ፣ ያሏቸው 276 ወጣቶች በቁጥጥር ስር እንደሚውሉ ጠቅሶም ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። በአማራ ክልል የቀጠለውን ግጭት ተከትሎ በየአመቱ በጣና ሐይቅ ላይ ይሠራ የነበረው እምቦጭን የማስወገድ ሥራ ዘንድሮ ባለመሥራቱ በሐይቁ ሁልና ላይ አደጋ አንዣቧል ሲሉ የአካባቢው ነዋሪዎችና የዘርፍ ባለሙያዎች ተናግረዋል የአሜሪካ ድምፅ ያነጋገራቸው በጣና ሐይቅ ዙሪያ የሚኖሩ አንዳንድ አርሶ አደሮች በየአመቱ የሚካሄደው አረሙን የማስወገድ ስራ ዘንድሮ ባለመሰራቱ አረሙ በሐይቁ ላይ በፍጥነት እየተስፋፋ ይገኛል ብለዋል የአማራ ክልል የጣና ሐይቅ እና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ በበኩሉ የአርሶ አደሮቹ ስጋት በየቀኑ እየደረሰው መሆኑን ገልጾ ወደ ቦታው ሄዶ የተለመደውን አረሙን የማስወገድ ሥራ ለመስራት በክልል ያሉ የጸጥታ ችግር እንቅፋት እንደፈጠረበት አስታውቋል። አስር ምስጋናው በዚህ ጉዳይ ላይ ተከታዩን አዘጋጅታለች። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ጃርጃራ አባን ነው ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ታረቀኝ ዘመነ በጣና ሐይቅ ዙሪያ እንስሶቻቸውን እንደሚያሰማሩ ና ውሃ እንደሚያጠጡ ይናገራሉ። የሐይቁ ሁሉ ና በቀጥታም ሆነ በተዘዋዋሪ መንገድ እርሳቸውን እንደሚመለከት የሚገልጹት አርሶ አደሩ ከሁለት ዓመት ወዲህ ሐይቁን ክፉኛ ወሮት የነበረውን አረም በጉልበት ስራ ላይ ተሰማርተው እያስወገዱ እንደነበር ይናገራሉ። በዘንድሮ ዓመት ግን በኩል በጣም ተጋፍቶታል። አሁን ወደዚህ የመግፋት ጣና ሀይቁ የመቀነስ ባህሪ ስላሳየ እንትኑም ቦጭ ጣናው ላይ ነው ያለ። አሁን ጣናውን በጣም ተጋፍቶታል፣ ጎድቶታል፣ ማለት ነው ወሮታል። አሁን በዚህ አመት የቀረበትን እዚህ ተክረምት ወዲህ የቀረበትን ምክንያት ልኩን አላገኘ ነውም እኛ የምንል እንደው በዚህ በጦርነቱ ምክንያት በጠሩ ምክንያት እንዲያው ሆኗን ይሆን የሚል ጥርጥር አለን። ሰው ህጉ ያለመረጋጋት ሰው ጋር ያለ መገናኘት በዚህ ባህሪ እንዲሆን ብለን ነበር። አሁን ግን ማንኛውም ስራ እየተሰራ እያለ ለጣና ግን ታሳቢነት አልተደረገለትም የሚል ደግሞ ስጋት አለን እንደ ሀገር እና እንደ ቦታ ማለት ነው። ሌላው የዚሁ ጃርጃር አባኖ ቀበሌ ነዋሪ አርሶ አደር ዳኛው እጅጉ በየዓመቱ ባለሙያዎች ከሌላ ቦታ እየሄዱ አረሙን የማስወገድ ስራውን እንደሚያስጀምሩና ዘንድሮ ግን አለመደረጉ እንዳሳሰባቸው ይናገራሉ። ቅድሚያ ሌላው ቦታው ለምንገኘው ሰዎች በየጎጡ ማለት ነው ይደወላል። ሀያ ተደውሎ በኋላ ወደ ስራ ሲገባ ያው ስራ ነው እና በሉ ይህ ስራ ልንጀምር ነው ግዝና ያልታበለ አካል ይመጣሉ። በዚ አይነት ነበር የሚካሃዳድ በቡድን በ እየተዋቀረ ማለት ዘንድሮ የለም። የክልል ማመራር አልወረዱም። የአማራ ክልል መንግስት ባለስልጣናት በተለያዩ ጊዜያት በሰጡት መግለጫ ክልሉ ወደ አንጻራዊ ሰላም መመለሱን ተናግረዋል። በጣና ሐይቅ ላይ የሚካሄደው እንቦጭን የማስወገድ እንቅስቃሴ ግን በዚሁ የጸጥታ ችግር ምክንያት እንደቆመ መሆኑን በክልሉ በራሱ በተቋቋመ የአማራ ክልል የጣና ሐይቅና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ አመልክቷል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ ፋሲል ሲነሳ አረሙ በተለይ በማዕከላዊ ጎንደር ዞን በምስራቅ ደንቢያ በኩል ባለው የሐይቁ ክፍል በከፍተኛ ሁኔታ እየተሰራጨ መሆኑን አስረድተዋል። በአካል ሂዶ የማስወገዱን ተግባር ለማስተባበር ግን የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። ስራዎችን መስራት አልተቻለም። አይሆንም የየቦጆ ባህሪም በሰ ሳምንት ራሱን እያባዛና ና ፍልቱር የሚሄድ ስለሆነ በወቅቱ ካልታረመና ካልተወገደ ወደ ሀይቁ ላይ ችግር ይፈጥራል ብለን ስለምናስ ጉዳይ ስለነበረ ለመስራት አልተቻለም። ሰራተኞችም ተንቀሳቅሰው እንደፈለጉ ወደ እምቦጭ ወዳለበት ኤራ ሄደው ስራ መስራት አልቻሉም። እምቦጭ የተባለው መጤ አረም በጣና ሀይቅ ላይ መታየት የጀመረው በሁለት ሺ አራት ዓመተ ምህረት ጀምሮ እንደሆነ መረጃዎች ያመላከታሉ። የአረሙን ተጽዕኖ ለመከላከልና የሀይቁን ሕልውና ለመታደግ በተለይ ከጥቅምት ሁለት ሺ ከ3 ዓ ምት ጀምሮ ሰፊ ህዝባዊ እንቅስቃሴ ተፈጥሮ ስራዎች ሲሰሩ መቆየታቸውንና የአረሙን አብዛኛውን ክፍል ማስወገድ እንደተቻለ ሲገለጽ ቆይቷል። የኮቪድ ስርጭትንና የሰሜን ኢትዮጵያውን ጦርነት አሁን ደግሞ የክልሉ ወቅታዊ የሰላም ሁኔታ ተከትሎ ግን አረሙን የማስወገድ ስራ መቆሙን የዘርፉ ባለሙያው ገልጸዋል። የምስራቅ ደንቢያ ወረዳ የጣና ሐይቅና ሌሎች ውሃማ አካላት የአካባቢ ጥበቃና የስነ ምህዳር አያያዝ ባለሙያ አቶ መለስ ተባባል ለአሜሪካ ድምፅ እንደገለጹት በክልሉ ባለው የጸጥታ ችግር ምክንያት የእምቦጭ አረም እየተስፋፋ ነው። በጊዜ ትኩረት ካልተሰጠውም የሀይቁን ህልውና አደጋ ላይ ይጥለዋል ሲሉ ስጋታቸውን ገልጸዋል። ከባለፉት አመታቶች የማስወገድ ስራው በዚህ አመት በተፈጠሩ የፀጥታ ችግር የተወገደ አይደለም። እጽዋት የመራቢያ ዘዴው አስቸጋሪ በመሆኑ ጥቅምት ጀምሮ ነው አበባ የሚያብበው። ፍሬውን ከማራገፉ በፊት ማስወገድ የሚቻል ነበር በዛ ነው። ነገር ግን በጸጥታ ችግሩ ምክንያት የሽፋን መጠን መለካትም አልተቻለም። አስጊ ነው። በዚህ ከቀጠለ ማስወገድ ስራው የማይቀጥል ከሆነ ለአይቁ እንጅ በጣም እየፈጠነ ነው የሚሄደው ሌሎችም አባባሽ ምክንያቶች እንዳሉ ያሉ ሆኖ በሐይቁ የሚገቡ ወንዙ ገባር ወንዞች አሉ። እነሱ ደለል ይገባል። ይሄ ደግሞ ለንቦቹ ትልቅ ምግብ ነው እና እነዚህን አባባሽ ምክንያቶች ይዞ ማስወገድ ስራው የማይቀጥል ከሆነ እየተጎዳ ነው የሚሄደው ሐይቁ ላይ አስቸጋሪ ነገር እየፈጠረ ነው የሚሄደው። አስቸጋሪ ነው፣ ብዙ ሪሶርስ ብዙ የሰው ኃይል ነው የሚጠይቅ። ይህ ሆኖ እያለ ግን ለአንድ ተቋም ብቻ ተሰጠና ተቋሙ ብቻ የስራው በሚል ጨና በማለቱ አረሙ እጅግ በጣም በ እየሰፋ እየሄድ ያለ፣ በዚህ አመት ደግሞ ባለመነካካቱ፣ በተለይ መነካካት አለበት። ሲነካካ አይወድም መረረሽ። አሁን ግን ማስወገድ ማረም ስለቆመ አልነካካ ሲል ለእድገቱ ምቹ ነገር ፈጥሮለታል። ባለሙያው አቶ መለስ ተባባል ለሚመለከተው አካል ሁሉም ጥሪ አቅርበዋል። የአሳ ሀብቱ ከጊዜ ወደ ጊዜ እየቀነሰ ነው ያለው ጥራቱ፣ አሳውም እምቦጭ ወደኖርበት አካባቢ የአሳው ጥራት አሁን ጣዕሙ እየቀየረ ነው ሄደው። በአካባቢው የሚገኙ የእጽዋት ዝርያዎችም ከአመት ከአመት እየጠፉ ነው ያለ። ሙሉ በሙሉ አሁን እምቦጭ ከመጣ ጀምሮ ያሉ ትክክለኛ የአካባቢ የሀይቁ የሳር ዝርያዎች የሉም፣ ጠፍተዋል። አሁን እነሱ መልሶ ለመተካትም የሚደረግ ጥራት ቢኖርም በኤጀንሲው ትኩረት ሊሰጠው ይገባል። የብዙ ተቋማትን የብዙ ሰዎች ርብርብ የሚጠይቅ ነው። የእምቦጭ አረም በሀይቁ አዋሳኝ በሆኑ ሶስት ዞኖች ዘጠኝ ወረዳዎችና፣ በሰላሳ አምስት ቀበሌዎች በአራት ሺ ሶስት መቶ ሄክታር ላይ ተስፋፍቶ እንደነበር ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። አድማጮቻችንና ተመልካቾቻችን እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ስርጭታችን ነው። ዝግጅታችንም እንደቀጠለ ይገኛል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የአውሮፓውያን ዘመን አቆጣጠርን የሚከተሉ ሀገራት በመጪው ሰኞ የአዲስን አመት ወይም 2024ን ይቀበላሉ። በአመቱም ከ2023 ወደ 2024 ይሸጋገራሉ። የሁለተኛ አጋማሽ ቅንብራችንም እየተገባደደ በሚገኘው 2023 የተከናወኑ ዓለም አቀፋዊ ሁኔታዎችን የሚመለከት ይሆናል። ውጥረት የበዛበት የቻይናና የዩናይትድ ስቴትስ ግንኙነትና ቻይናውያን ስደተኞች በአሜሪካ በቤጂንግና በዋሽንግተን መካከል ያለው የጂኦ ፖለቲካዊ ውጥረት አይሎ ቢቀጥልም ከቀድሞ በበለጠ ቻይናውያን ስደተኛ ተማሪዎች ወደ ዩናይትድ ስቴትስ መጉረፋቸውን ቀጥለዋል። የአሜሪካ ድምጿ ኤልዛቤት ሊ እየተግባደደ ባለው የጎርጎርሲያኑ 2023 በዩናይትድ ስቴትስ ለሚኖሩ ቻይናውያን እንዴት አለፈ ስትል ጥቃኛለች። ኤደን ገረመው እንደሚከተሉ ታቀርበዋለች። ቻይናውያን ስደተኞች በዩናይትድ ስቴትስ ከቀድሞ በተሻለ የቻይና ግሮሰሪዎችና የቻይና ምግብ ቤቶችን በስፋት ለማግኘት የተመቸ ሁኔታ አላቸው። በዚህ አመት ዩናይትድ ስቴትስ ቻይናውያንን የቀን ሰራተኞችን ወደ አሜሪካ እንዳይገቡ የሚከለክለው ህጓን ከፋቀች ሰማኒያኛ አመቷን ይዛለች። ኬትሪን ታይ የዩናይትድ ስቴትስ የንግድ ተወካይ ናቸው። ያንን ህግ ለመጣል በኃይል የተዋጉትን እናከብራቸዋለን። አሁን ታዲያ የዩናይትድ ስቴትስ ዩኒቨርሲቲዎች ለቻይና ተማሪዎች ዋነኛ መዳረሻ ሆኗል። በተጨማሪም በዩናይትድ ስቴትስ ደቡባዊ ድንበር አዲስ የቻይናውያን ስደተኞች ማዕበል እየተከሰተ ነው። አብዛኞቹ ቻይናውያን ፍልሰተኞች ወደ ኤኳዶር በአየር በረራ ከመጡ በኋላ በእግር በጀልባና በአቶሙስ በመጓዝ ከደቡብ አሜሪካ በመነሳት በማዕከላዊ አሜሪካ አድርገው ሜክሲኮ ድንበር ላይ በመድረስ ወደ አሜሪካ ይገባሉ። ዡንዛንግ ከቻይና መንግስት ሊደርስበት የሚችለውን ቅጣት በመስጋት ስሙ የተቀየረ በጎርጎሮሳውያኑ 2023 መግቢያ ላይ ከቤተሰቡ ጋር የመጣበትን አስከፊ የሆነ ጉዞ ለአሜሪካ ድምፅ አጋርቶ ነበር። ቻይኒዝ ነው ይ ቻይናውያን የቻይና መንግስት ሀያልና እጅግ ተቆጣጣሪ መሆኑን ያውቁታል። የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ቻይናውያን ቁጥር ላይ ከፍተኛ የሆነ ማሻቀብ ታይቷል። በጉርጉሩ ሳያኑ ሁለት ሺህ ሃያ ሁለት ሁለት ሺህ ይደርስ የነበረው ይኸው አሃዝ በቀጣዩ ዘመን ወደ ሃያ አራት ሺን ያደገው። ማደሌን ሹ በሜሪላንድ ዩኒቨርሲቲ ፕሮፌሰር ናቸው። በቻይና የሚኖሩ ሰዎች እጅግ ተሰላችተዋል። ምንም አይነት እድል እንደሌለ ይታያቸዋል። የቻይና ምጣኔ ሀብት እድገት ማቆሙን ያዩታል። የቻይና መንግስት በግል ህይወታቸው ሁሉ ሳይቀር በሚያወጣቸው ደንቦችና በሚያደርጋቸው ቁጥጥሮች ተሰላችተዋል። እጅግ ብዙ ቻይናውያን ስደተኞችም የፖለቲካ ጥገኝነትን ይሻሉ። በአሜሪካ በፍጥነት ቁጥራቸው እያደገ የመጡ ብሔሮችና ዘሮች መካከል እስያውያን ቀዳሚዎቹ ናቸው። ከነዚህ እስያውያን መካከል ደግሞ ከአምስት ሚሊዮን በላይ የሚሆኑት ቻይናውያን ናቸው። ይሁን እንጂ እስያ አሜሪካውያን የጥላቻ ድርጊቶች እያጋጠመን ነው ሲሉ በተደጋጋሚ አመልክተዋል። ማንጁ ኩልካርኒ የመብት ተሟጋች ድርጅት ባልደረባ ናቸው። types of hate um, are harassment. እጅግ የተባባሰውና 88 ከመቶ የሚሆነው ለእኛ የተጠቆመው የጥላቻ አይነት ትንኮሳ ነው። አብዛኞቹ የቃላት ትንኮሳዎች ናቸው። በፍሎሪዳ ቻይናውያን እና ከሌሎች የዩናይትድ ስቴትስ ጠላት ሀገራት የመጡ ዜጎች ንብረት እንዳይገዙ እንዲሁም ደግሞ በግዛቱ የሚገኙ ከፍተኛ የትምህርት ተቋሞችም ከቻይና ጋር በጋራ ከሚሰሩ ተቋማት የገንዘብ ድጋፍ እንዳይቀበሉ አሳሳቢ የሆኑ የውጭ ሀገራት በማለት የተከለከለ ሲሆን ጉዳዩም አወዛጋቢ ሆኗል። በዩናይትድ ስቴትስና ቻይና መካከል ውጥረት ቢነግስም ነገር ግን በአሜሪካ ያሉ ቻይናውያን ስደተኞች ለሁለቱ ሀገራት የመገናኛ ድልድይ ተደርገው አይታዩም። መደለንሹ በድጋሚ ስደተኛ ቻይና አሜሪካውያን በዩናይትድ ስቴትስ ብቻ ሳይሆን በቻይናም ከፍተኛ የሆነ ጫና ይደረግባቸዋል። ጀግና እንዳልሆኑ፣ ለብሔራዊት ቻይና ብቁና ታማኝ እንዳልሆኑ ተደርገው ይወሰዳሉ። በዚህ የተነሳ ራሳቸውን ከጊዜ ወደ ጊዜ ከባድ ሁኔታ ውስጥ ነው የሚያገኙት። ነገር ግን ሁሉም ቻይናውያን አስቸጋሪ ጊዜ አላሳለፉም። ከቻይና የመጣው ዓለም አቀፍ ተማሪ ሾንዣን አሜሪካውያን ተማሪዎች መልካም አቀባበል አድርገውልናል ብሏል። ሁሉንም ጓደኞችን ኮሌጅ ውስጥ ነው ያገኟቸው አካታች የሆነ ሁኔታ ነው ያለው። ብዙዎቹ ተማሪዎችም እስያውያን ናቸው። እንደዛን ያሉ ስደተኛ ተማሪዎች የተሻለ ወደፊትን ለመገንባት በዩናይትድ ስቴትስ ስራ አግኝተው የመቆየት ተስፋ አላቸው። ለኤልዛቤት ሊ ዘገባ ያደንገረመው ከዋሽንግተን ዲሲ። ግጭቶች ለጦርነት ዘጋቢዎች ላይ ከባድ ጫና ያሳድራሉ ጦርነቶችን የሚዘግቡ ጋዜጠኞች ሊደርስባቸው የሚችሉ አደጋ ተጋፍጠው ለምን እንደሚዘግቡ ለማወቅ የአሜሪካ ድምፅ ዘጋቢ ክርስትና ከሴዴ ሰሚት ያዘጋጀችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች። የፎክስ ኒውስ ዘጋቢ ቤንጃሚን ሆል እና አብረውት የሚሰሩት ባልደረቦቹ ሩሲያ ከኪቭ ወጣ ብላ በምትገኘው ሆሬንካ ከተማ ላይ ያደረሰችውን ጥቃት ሲዘግቡ ውለው ሲመለሱ ነበር የመጀመሪያው የቦምብ ጥቃት የደረሰው። ከጥቂት ሰከንዶች በኋላ ደግሞ ሁለተኛው ቦምብ ከመኪናችን አጠገብ ወደቀ። አምስት ሰዎች መኪናው ውስጥ ነበር። ፒየር እኔና ሳሻ ከኋላ ቁጭ ብለን ነበር፣ ሁለት ዩክሬናውያን ደግሞ ከፊት መኪናውን ያሽከረክራሉ። ሁለተኛው ሲፈነዳ እኔ ራሴን ሳትኩኝ። እንደ አውሮፓውያን አቆጣጠር በ2022 በደረሰው የቦምብ ጥቃት ሆል ራሱን ሳተ። በዛች ቅጽበት በጭንቅላቱ የመጣው የቤተሰቦቹ ምስል ግን ራሱን እንደምንም ከመኪናው እንዲያወጣ እንዳበረታው ይገልጻል። የስምንት ዓመት ሴት ልጄ ፊቴ ላይ መጣችና አባቴ ከመኪናው ውስጥ መውጣት አለብህ የምትለኝ ይመስለኝ። ከፍተኛ ጉዳት የደረሰበት ሆል ራሱን ከመኪናው ማውጣት በመቻሉ ሕይወቱ ተረፈ። አብረውት የነበሩት የካሜራ ባለሙያ ፒየር ካክርዜ ውስኪና፣ ቡድኑን ስታግዝ የነበረችው ዩክሬናዊ ጋዜጠኛ ኦሌክሳንድራ ኩቭሺኖቫ ግን ሕይወታቸውን አጡ። እግሩን ማጣት ጨምሮ ከባድ ቃጠሎና ጉዳት የደረሰበት ሆል በጣም ብዙ ቀደው ጥገናዎችን አድርጓል። አጠቃላይ ያለፈበት ሂደት ግን ይህን ዓይነት ዜና ለመዘገብ የሚወሰደውን አደጋ ለጋዜጠኞችና ለሚዲያ ተከታታዮች ለማስታወስ ይረዳል ይላል። እንደ አውሮፒያን አቆጣጠር በ2023 የተከሰቱ ግጭቶች ለበርካታ ጋዜጠኞች መሞት ምክንያት ናቸው። ከነዚህ ውስጥ በዩክሬን ዘገባ ላይ እያሉ የተገደሉት ሶስት ጋዜጠ እና በእስራኤልና ሐማስ ጦርነት የሞቱት አብዛኞቹ ፍልስጤማውያን የሆኑ ከ60 በላይ ጋዜጠኞች ይገኙበታል። በተለይ ለሀገር ውስጥ ጋዜጠኞች ጦርነት የሚያስከትለውን ዳፋ መዘገብ ግለሰባዊ የሆነ ጥልቅና ስሜትን የሚነካ ልምድ ትቶ ያልፋል። አርዋ ዳሞን ኢናራ ጋዜጠኛ እና ኢናራ የተሰኘው ተቋም መስራች ናት። የሚዘግቡት ነገር ለእነሱ ግጭት ብቻ አይደለም፤ ህይወታቸው፣ ቤተሰባቸው፣ ማህበረሰባቸው፣ ባህላቸውና ከተማቸውም ጭምር ነው። በሶሪያና በኢራቅ ግጭቶችን የዘገበችው ዳሞን አንዳንድ ጊዜ ጋዜጠኞች ሆን ተብሎ ለሚደርስ ጥቃት ኢላማ ሊደረጉ እንደሚችሉም ትገልጻለች። ኢራቅ በወቅቱ ለጋዜጠኞች እጅግ በጣም አደገኛ ስፍራ ነበር፣ ለጥቃት ኢላማ ይደረጉ ነበር። ጋዜጠኞች ሆነ ተብሎ የጥቃት ኢላማ ሲደረጉ በጦር ቀጠና ውስጥ ሆነው በመዘገባቸው ከሚደርስባቸው ስጋት የተለያየ ነው። በእስራኤልና በሐማስ መካከል በሚካሄደው ጦርነት እንደ ለጋዜጠኞች መብት የሚሟገተው ኮሚቴ ቱ ፕሮቴክት ጆርናሊስትስ ያሉ ተቋማት ጋዜጠኞች ደህንነታቸው በሚጠበቅበት ሁኔታ ውስጥ መስራት መቻላቸው ምን ያክል አስፈላጊ መሆኑን አጽንኦት ሰጥተው ይከራከራሉ። ምክንያቱም ተመልካቾችና አድማጮች መረጃ ለማግኘት ተስፋ የሚጥሉት በእነሱ ላይ በመሆኑ ነው ሲሉም በተቋሙ የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም አስተባባሪ የሆኑት ሸሪፍ ማንሱር ያስረዳሉ። በዓለም ዙሪያ ይህንን ልብ የሚሰብር ግጭት የሚከታተሉ በመቶ ሚሊዮኖች የሚቆጠሩ ሰዎች ሁኔታውን ለመረዳት ይሞክራሉ። በጉዳዩ ላይ ወቅታዊና ከወገንተኝነት የጸዳ መረጃ ለማግኘት ደግሞ ጋዜጠኞች የሚሰጧቸውን መረጃዎች ይጠቅማሉ። ሰዎች በመረጃ ላይ የተመሰረተ ውሳኔ ላይ የሚደርሱበት ዋናው መንገድ ነጻ ፕሬስ መሆኑን ሆልና ዳሞን የሚስማሙበት ጉዳይ ነው በኅዳር ወር ላይ ከዩክሬን የተመለሰውና ከፕሬዚዳንት ቮሎዲሚር ዘለንስኪ ጋር ለመገናኘት ዕድሉ የገጠመው ሆል ስለነበረው ልምድ መጽሐፍ አሳትሟል። መጽሐፉን የጻፈው ታሪኩን ለማጋራት ብቻ ሳይሆን በሂደት ላጣቸው የሥራ ባልደረቦቹና ጓደኞቹ መታሰቢያም ጭምር ነው። ዳሞን ደግሞ በጦርነት ውስጥ ለሚኖሩ ሕፃናት የህክምናና የአእምሮ ጤና አገልግሎት የሚሰጥ ኢናራ የተሰኘ በጎ አድራጎት ተቋም መስርታለች። መጨረሻ ያላቸው የማይመስሉት ግጭቶች አሁንም በቀጠሉበት ወቅት የሚዲያ መብት ተሟጋቾች ሁሉም ወገኖች የጋዜጠኞችን ደህንነት እንዲያረጋግጡ ግፊት ማድረጋቸውን ቀጥለዋል። በክርስቲና ካይሴዶ ስሚት ለቀረበው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን ይመስል ነበር። አስማማየ ነው አብሬያችሁ አመሸው። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይላችሁ።